ሰላም ጤና ስጥልኝ፣ እንደምናመሻችሁ ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ የሰኞ ምሽት ህዳር 14 2013 ዓ ም የጋቢና ቪዮ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ መካከል ጥቂቶቹን እናስተዋውቃችሁ። በመከላከያ ሰራዊት ቁጥጥር ስር የሚገኙት የአላማጣ ከተማና ዙሪያ የገጠር ቀበሌዎች ጊዜያዊ አስተዳደር ተቋቁሞላቸዋል። አንደኛው ዋና ሰብሳቢ ነው፣ ዋና አስተዳዳሪ ማለት ነው። ሁለተኛው ምክትል ሰብሳቢ ሶስተኛው የህዝብ ግንኙነትና አደረጃጀት የስራ ዘርፍ ነው። በዚህ ዙሪያ ዘገቧለን። ዘጠኝ የሚሆኑ የሲቪል ማህበራትና ከጾታ ጋር የሚሰሩ ግብረሰናይ ተቋማት በፌዴራል መንግስትና በትግራይ ክልል ገዢ ፓርቲ ህወሀት መካከል እየተካሄደ ያለው ጦርነት እንዲቆምና በሴቶችና ህጻናት የሰብአዊ ድጋፍ እንዲደረግ ጠየቁ። በተለይ ከህጻናት፣ አረጋውያን ንገ ለሰብአዊ መብት ሰተጋላጭ ሆናሉ የሚባሉ የማህበረሰብ ክፍሎች ላይ ደግሞ ጉዳቶች እጅግ በጣም ይፈፋ እንደሚሆን ስለሚገነት ብዙ የተባይ ካስ ይፈጥራል። የሰማችኋቸው ከዘጠኙ ተቋማት መካከል አንዱ የሆነው የኢትዮጵያ የሰብአዊ መብት ድርጅቶች ዳይሬክተር የሆኑትን አቶ መሱድ ገበየሁን ነበር። በዚህ ዙሪያ ሌሎች ወቅታዊ የሀገሪቱን ሁኔታ ያማከሉ ዘገባዎችም ይኖሩናል። አብራችሁን እንድታመሹ በአክብሮት የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ስመኝሽ የቆየ በዜናዎቹ ነን። አሁን ወደ አጫጭር የምሽቱ ዜናዎች እንሻገራለን። አመሰግናለሁ ኤደን። በመከላከያ ሰራዊት ቁጥጥር ስር በሚገኙት የአላማጣ ከተማና ዙሪያ ያሉ የገጠር ቀበሌዎች ጊዜያዊ አስተዳደር አቋቁመዋል። ከራጣ አለማያ ተፈናቅለው በቆቦ መጠለያ ሰፍረው የነበሩ የአካባቢው ተወላጆች ቃል አቀባይ አቶ ሰለሞን ቀለሙ ለአሜሪካ ድምፅ እንደገለጹት ባለፈው ቅዳሜ በአላማጣ ከተማና በዙሪያው ባሉ የገጠር ቀበሌዎች በተደረገው ውይይት የራያ አላማጣን አስራ አምስት የገጠር ቀበሌዎች እንዲሁም የአላማጣ ከተማን አራት ቀበሌዎች በጊዜያዊነት የሚያስተዳድሩ አንድ መቶ አስራ አራት ሰዎች ተመርጠዋል። ጊዜያዊ አስተዳደሩ የአካባቢውን ሰላምና ጸጥታ ከማስከበር ባለፈ ማህበራዊና ኢኮኖሚያዊ አገልግሎቶች እንዲቀጥሉ እንደሚያደርጉም ተገልጿል። ዘገባው የመስፍን አራጌ ነው። ሕገ መንግስታዊ ስርዓት በኃይል በመናድና ሀገር ለማፍረስ ከሚያሰሩ ቡድን ጋር እየሰሩ ነው በማለት በክልሉ መንግስት በቁጥጥር ስር ከዋሉ ሀያ የወላይታ ዞን አመራሮች ውስጥ አስራ ሶስት ተጠርጣሪዎች ሲደረግባቸው የነበረው ምርመራ ተቋርጦ በነጻ ተሰናብተዋል። አቶ ዳጋቶ ኩምቤን ጨምሮ በሌሎች ሰባት ተጠርጣሪዎች ላይ ደግሞ ክስ እንደተመሰረተባቸው፣ ነገር ግን የቀረበባቸውን ክስ ዝርዝር ጉዳዮች እንደማያውቁ ጠቅሰው ጠበቃቸው አቶ ተመስገን ዋጅራ ለአሜሪካ ድምፅ ተናግረዋል። የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ዘላለም መንግስቴ በበኩላቸው የወላይታ አመራሮች ከህወሀት ቀጥታ ተልእኮ እየተሰጣቸው ይንቀሳቀሱ እንደነበር ዛሬ ለኢትዮጵያ ቴሌቪዥን ተናግረዋል። ዜናውን ያደረሰን የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው። የዩናይትድ ስቴትስ ተመራጭ ፕሬዝዳንት ጆ ባይደን በነገ ዕለት የመጀመሪያዎቹን የካቢኔታቸውን አባላት ይሰይማሉ ተብሎ ይጠበቃል። ከመካከላቸው አንዱ የቀድሞ ምክትል የውጭ ጉዳይ ሚኒስትር የነበሩት አንቶኒ ብሊንከን የውጭ ጉዳይ ሚኒስትር እንዲሆኑ የመረጧቸው መሆኑ እየተነገረ ነው። አንቶኒ ብሊንከን ጆ ባይደን በፕሬዝዳንት ኦባማ አስተዳደር ምክትል ፕሬዝዳንት በነበሩበት ወቅት በከፍተኛ የብሔራዊ ጸጥታ ኃላፊነት በቅርበት አብረዋቸው የሰሩ ናቸው በመጪው ዓመት የውጭ ጉዳይ ሚኒስትር አድርገው ሊሾሟቸው መሆኑን ትላንትና ማታ በርካታ የዜና ማሰራጫዎች ዘግበዋል። የብሪታንያ የመድኃኒት ኩባንያ አሽትራ ዜንካ በሰራው የኮቪድ-19 መከላከያ ክትባት ሙከራ ከፍተኛ ውጤት ማስመዝገቡን ዛሬ አስታወቀ። ብሪታንያና ብራዚል ውስጥ ክትባቱን ለሙከራ በወሰዱት በአንዳቸውም በጎ ፈቃደኞች ላይ ከባድ ሕመምም ሆነ ሆስፒታል የገባ እንደሌለ ኩባንያውን ያስታወቀው። የሙከራ ክትባቱ በሁለት ጊዜ ተሰጥቶ የመጀመሪያው ዘጠና ከመቶ ሁለተኛው ሰባ ከመቶ ውጤት ማሳየቱን ኩባንያው ገልጿል። ተጨማሪ ጥናትና ግምገማም ይካሄዳል ብሏል። ክትባቱ በማደግ ላይ ላሉ ሀገሮች ተደራሽ እንዲሆን የዓለም የጤና ድርጅት በአጣዳፊ ሁኔታ ጥቅም ላይ የሚውሉ ክትባቶች ዝርዝር ውስጥ እንዲያስገባልን እንጠይቃለን ሲሉ ማስታውቋል። ቀደም ሲል የዩናይትድ ስቴትስ ሞዴርን ና ፋይዘር ኩባንያዎች የሙከራ ክትባቶቻቸው ከፍተኛ ውጤት ማግኘታቸውን መናገራቸው ይታወሳል። ይህ በእንዲህ እንዳለ ሀገሮች የኮቪድ-19 ክትባቶችን የሚያከፋፍሉባቸውን እቅዶች እያዘጋጁ ሲሆን ጀርመንና ዩናይትድ ስቴትስ የተወሰኑ የህብረተሰብ ክፍሎችን በሚቀጥለው ወር መከተብ ሊጀምሩ እየተዘጋጁ መሆናቸውን አስታውቀዋል። የጀርመኑ የጤና ሚኒስትር ዮን ስፓን ትላንት እሁድ ለጋዜጠኞች በሰጡት ቃል ይህ የአውሮፓ አመት ከማብቃቱ በፊት አንዱ ክትባት ስራ ላይ እንዲውል ፍቃድ ያገኛል ብለን ተስፋ ማድረጋችን ምክንያታዊ ነው ብለዋል። አንዴ የፍቃዱ ከተገኘ ወዲያው መስጠት እንደሚጀመርም አክለው ገልጸዋል። በተያያዘ ዜና የዩናይትድ ስቴትስ የጤና ሰራተኞችና የህዝብ ጤና ጥበቃ ባለስልጣናት አሜሪካውያን የፊታችን ሐሙስ የሚውለውን የምስጋና ቀን ወይም ታንክስጊቪንግ ዴይ በቤታቸው ተወስነው እንዲያከብሩት ተማጽኖ እያቀረቡ ናቸው። በዓሉ ብዛት ያላቸው አሜሪካውያን ከቤተሰቦቻቸው ጋር ለመዋል ከያሉበት ወደ ሌላ ቦታ የሚጓጓዙበት ነው እና ካላችሁበት ቦታ ለጉዟችሁ ስትነሱ ተመርምራችሁ ከቫይረሱ ነፃ ብትሆኑ እንኳን ሊያዝናናችሁ አይገባም። መንገዳችሁ ላይ ተጋልጣችሁ ለሌላ ሰው ልታስተላልፉ ትችላላችሁ በማለት አስጠንቅቀዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ናትናሁ ትላንትና እሁድ በሚስጥር ወደ ሳውዲ አረቢያ ተጉዘው እንደነበር የሄዱትም የሳውዲ ልዑል አልጋ ወራሽ መሀመድ ቢን ሳልማንና ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ጋር ለመነጋገር እንደነበር ዛሬ የእስራኤል መገናኛ ብዙኃን ዘግበዋል። ከጠቅላይ ሚኒስትሩ ጋር ከተጓዙት መሀል የእስራኤል የብሔራዊ ጸጥታ ድርጅት የሞሳድ ኃላፊ ዮሲ ኮሄን እንደሚገኙባቸው ነው ዘገባዎቹ የጠቀሱት። አድማጮች፣ ለሰዓቱ የያዝኳቸው ዜናዎች እነዚህ ነበሩ። አዘጋጅቻ ያቀረብኩላቸው ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ትንሽ የቆየን ለዜናዎቹ እናመሰግናለን። ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ምሽቱ አስተናጋጃችሁ ኤደን ገረሞ ነኝ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር። በመከላከያ ሰራዊት ቁጥጥር ስር የሚገኙት የአላማጣ ከተማና ዙሪያው የገጠር ቀበሌዎች ጊዜያዊ አስተዳደር ተቋቁሟል። ጊዜያዊ አስተዳደሩ የአካባቢው ሰላምና ጸጥታን ከማስከበር ባለፈ ማህበራዊና ኢኮኖሚያዊ አገልግሎቶች እንዲቀጥሉ ያደርጋል ነው የተባለው። መስፍን አድራጌ ዘገባ አለው። ከራይ ላማጣ ተፈናቅለው በቆቦ መጠለያ ሰፍረው የነበሩ የአካባቢው ተወላጆች ቃል አቀባይ ሰለሞን ቀለሙ ለአሜሪካ ድምፅ ሬዲዮ እንደገለጹት ባለፈው ቅዳሜ ባላማጣ ከተማና ና በዙሪያዋ ባሉ የገጠር ቀበሌዎች በተደረገ ውይይት የራያ ላማጣን 15 የገጠር ቀበሌዎች እንዲሁም የአላማጣ ከተማን አራት ቀበሌዎች በጊዜያዊነት የሚያስተዳድሩ 114 ሰዎች ተመርጠዋል። ከዋት የፖለቲካዊ አደረጃጀት የነበሩ ሰዎችም እንዳለ ወርደው አዲስ ህብረተሰቡ ባመነበት ማለት ነው። ህዝቡ ራሱ ተሰብስቦ ራሱን የሚያስተዳድር እዛው ተወላጅ የሆነ በትምህርት ደረጃውም ታይቶ ተመዝኖ ይተዳድረናል ያሉትን ሰዎች መርተዋል። እያንዳንዱን ቀበሌ የሚያስተዳድሩት አካላት በስድስት ንዑሳን ኮሚቴዎች እየተዋቀሩ መሆናቸውንም ነው ቃል አቀባዩ ያስረዱት። አንደኛው ዋና ሰብሳቢ ነው ዋና አስተዳዳሪ ማለት ነው። ሁለተኛው ምክትል ሰብሳቢ፣ ሶስተኛው የህዝብ ግንኙነትና አደረጃጀት የስራ ዘርፍ ነው። አራተኛው እንደገና የኢኮኖሚ አምስተኛው የማህበራዊ ስተኛው የሰላምና የህብረት ጸጥታን በተመለከተ ማለት ነው። እነዚህን ስራዎች በቀበሌዎችም በወረዳዎችም እነዚያ የተመረጡ ሰዎች ካለው የጸጥታ ኃይል ጎን ከመከላከያ ጎን ከአማራ ልዩ ኃይል ጎን ካለው ሁሉም የጸጥታ መዋቅር ጋር አብረው ጎን ለጎን መስራት ይችላል። ኮሚቴዎቹ ጸጥታን ከማረጋገጥ ጀምሮ መሰረታዊ አገልግሎቶችን የማስቀጠል ኃላፊነት አለባቸው ነው የተባለው። ህዝቡ ምን ይፈልጋል የሚለውን ነገር በህዝብ ግንኙነት እንዲሟላ የተደረገ ነው። ኢኮኖሚያዊና ማህበራዊ የሚለው በመንግስት ሴክተሮች ለምሳሌ እንደ ጤና አይነት የተዘቡ ነገሮች አሉ። እነሱ እንዴት መስራት እንዳለባቸው ይሄ የተመረጠው ሰው ለህብረተሰቡ አገልግሎት ሰብሳቢና ምክትል ሰብሳቢ ደግሞ ምንም ነገር ሰብሰብ አድርገው እንዲመሩ የተመረጡ ቀድሞ አመራሮች ላይ አላግባብ ያልሆነ ጫናና የበቀል የበቀል ስሜት እንዳይንጸባረቅ የተደረገ ጥንቃቄ አለ። አዎ እሱ ላይ ደግሞ ምን ተሰርቷል መሰለህ? ህብረተሰቡ ወደ በቀል ሄዶ ይህ ዝም ብሎ በታች ያለውን የቀበሌ መሳሪያ የያዘ ምንም ያላደረገው መሳሪያ የተሸከመው እነሱ አርነም እዚህ ያሉትን ትናንሽ ሰዎች ሰርቱ፣ ትላልቅ ባለስልጣንን አፍ ነው። ሌላ ነገር እንዲሰራ ሁሉ እያስከተሉ ነበር። ሶስት ለሆኑ እንዲያው ቀለል ያለውን ነገር በጣም አስቸጋሪ ሰው እያሰበስበ እያሳፍነ ብዙ ነገር እያስደረገ የነበረን ሰው የህዝብን ንብረት ሁሉ መዘብር ሊሰርቅ የነበረ ሰው ላይ ትኩረት ብናደርግና ይህንም ህግ ንዝል መሰረት ባደረገ ወደ ህግ አሳልፋችሁ በማምጣት ህግ በወንጀሉ ሊቀጣበትን ነገር እንድንፈጠር። ሁለተኛ ወደ በቀል የምንፋሀት የለብን ዝም ብሎ ምንሻ ነበረ፣ ሌላም ነገር ነበረለት። ትናንሽ ጥቃቅሙን ነገር ሁሉ እያነሳን ሰውን የምንበቀልና የምናሳስር ከሆነ ሁሉ ሰው ጋር እንጣላለን። ምክንያቱም ለሀያ ሰባት አመት ሰውነግ በግዴታ አባል አድርጋለች ሁሉ ህብረተሰብ። ስለዚህ ሁሉ ጋር ልንጣላለን። ትኩረት ያለበትን ግን መሰረታዊ ችግር የነበረባቸውን በህዝብ ላይ ብዙ ነገር የሰሩት ፖሊሶች ለይተን አሳልፈን ያለ በቀል ህግ እንዲቀጣቸው አሳልፈን የመስጠቱን ሁኔታ ብለን በዛ ስብሰባ ላይ ግንዛቤ ይፈጥረናል። የአሜሪካ ድምጽ ሬዲዮ የተመራጮቹን አስተያየት ለማካተት ጥረት እያደረገ ሲሆን እንደተሳካ ይዘን እንቀርባለን። የደረሰን መረጃ እንደሚያመለክተው ተመራጮቹ ከዛሬ ጀምሮ ህዝባዊ አገልግሎቱን ጀምረዋል። አዲሱ አስተዳደር የተቋረጡ የትራንስፖርትና የባንክ አገልግሎቶችንም ያስጀምራል ተብሎ ይጠበቃል። ተቋርጦ የነበሩ የስልክ የመብራትና የውሃ አገልግሎቶች መጀመራቸውን ከቀናት በፊት በነበረን ዘገባ ላይ መጥቀሳችን ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍንን ለዘገባው እናመሰግናለን። በኢትዮጵያ ትግራይ ክልል የሚደረገውን ጦርነት ሸሽተው በሺዎች የሚቆጠሩ ሰዎች ወደ ሱዳን እየገቡ ባሉበት በአሁኑ ሰዓት በክልሉ የሚገኙ ሁለት ነጥብ ሶስት ሚሊዮን ሕጻናት አስቸኳይ ሰብአዊ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት የሕጻናት መርጃ ድርጅት ዩኒሴፍ አስታውቋል። የድርጅቱ ዋና ዳይሬክተር ሄንሪ ታፎር ጉዳዩን አስመልክተው የሰጡትን መግለጫ ስመኝሽ ቆየ እንደሚከተለው ታቀርበዋለች። በወሩ መጀመሪያ ላይ በኢትዮጵያ ትግራይ ክልል ውስጥ የተቀሰቀሰውን ውጊያ ተከትሎ ወደ ሰላሳ ሺህ የሚጠጉ ሰዎች ወደ ጎረቤት ሀገር ሱዳን ተሰደዋል። በተባበሩት መንግስታት የህጻናት መርጃ ድርጅት ግምት መሰረት ከነዚህ በስደተኛ ካምፖች ውስጥ ተመዝግበው ከሚገኙት መካከል አስራ ሁለት ሺህ የሚሆኑት ህጻናት ሲሆኑ አንዳንዶቹ ያለምንም ወላጅ ወይም ዘመድ ብቻቸውን የተሰደዱ ናቸው። በመንግስታት ድርጅቱ ዋና ጸሐፊ የሆኑት ሄንሪታ ፎር እንደተናገሩት በትግራይ ክልል ውስጥ እንቅስቃሴ በመገደቡና የመገናኛ መንገዶች በመቋረጣቸው ሰብአዊ እርዳታ የሚያስፈልጋቸው ወደ ሁለት ነጥብ ሶስት ሚሊየን የሚጠጉ ህጻናትን መድረስ እንዳልተቻለ ተናግረዋል። ያለው ሁኔታ ለህጻናት እጅግ መጥፎ ነው ለመኖር አስፈላጊ የሆኑትን የጤና የተመጣጠነ ምግብ ውሃና የጽዳት መቆጣጠሪያ የመሳሰሉ እርዳታዎችን በአስቸኳይ ለማድረስ ከአጋሮቻችን ጋር በመሆን እየሰራን ነው በመጪዎቹ ቀናትና ሳምንታት ተጨማሪ ሁለት መቶ ሺህ ሰዎች ወደ ሱዳን ሊሰደዱ ይችላሉ ተብሎ በሚጠበቅበት በአሁኑ ሰዓት እያደገ የሚመጣውን ፍላጎት ለማስተናገድ ተጨማሪ እርዳታ እንደሚያስፈልግም ፎር ጨምረው ገልጸዋል ያለው ሁኔታ በዚህ መልኩ ሳይካረር በፊትም ቢያንስ ወደ 54 ሺ የሚጠጉ ህጻናት በክልል ውስጥ የሚገኙ የስደተኛ ጣቢያዎች ይኖሩ እንደነበር የገለጹት ፎር ከነዚህ ውስጥ ሰላሳ ስድስት ሺህ የሚሆኑት በተፈጥሮ አደጋዎችና የትጥቅ ትግሎች ምክንያት በሀገር ውስጥ የተፈናቀሉ መሆናቸውንም አስረድተዋል። በተለይም በክልሉ የተከሰተው የምግብ እጥረት አስደንጋጭ ነው። እንደ ኤሮፓያን አቆጣጠር በ2019 ና በ2020 ዓ ም መካከል ባሉት ወራት ብቻ በአንበጣ መንጋ ወረራ እና በኮቪድ-19 ምክንያት የምግብ እጥረት በአንድ ሶስተኛ ጨምሯል። ያለን የሰብአዊ እርዳታ አቅርቦት እስከ ህዳር ወር መጨረሻ የሚያደርሰን ብቻ በመሆኑ ተጨማሪ አደጋ ውስጥ እንዳይወድቁ እሰጋለሁ። ፎር አክለው በግጭት ውስጥ ያሉ ሁሉም አካላት፣ ሰብአዊ እርዳታ ሰጪዎች ለሁሉም የተጎዱ ሰዎች ፈጣንና ዘላቂ እርዳታ ለማድረስ እንዲችሉ ህጻናቱ ከማንኛውም አደጋ የተጠበቁ እንዲሆኑና ህዝብ በሚበዛባቸው ቦታዎችና እንደ ትምህርት ቤት የጤና ጣቢያና የውሃ አገልግሎት የመሳሰሉ መገልገያ ተቋማት ላይ የፈንጂ ጥቃቶችን እንዳያደርሱ ጥሪ አቅርበዋል። እንከን የሌለብሽ I'm not going to be mama di mama We're rich Ethiopia Con in fit We the And Can you be the we ምሽት ቀውየን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ ጋቢና ቬን ነው። የዕለቱን መሰናዶ የምናዘጋጅላችሁ በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን ነው። ወደ ተከታዩ ዘገባ እንለፍ። ዘጠኝ የሚሆኑ የሲቪል ማህበራትና ከጾታ ጋር የሚሰሩ ግብረሰናይ ተቋማት በፌዴራል መንግስትና በትግራይ ክልል ገዢ ፓርቲ ህወሀት መካከል እየተካሄደ ያለው ጦርነት እንዲቆም ጠየቁ። ተቋማቱ በትግራይ ክልል ከመቶ ሺህ በላይ ስደተ ስደተኞች እንደሚገኙ ከአንድ ሚሊዮን በላይ የሚሆነው የክልሉ ህዝብ በሴፍቲኔት ተጠቃሚ እንደሆነና ከስድስት መቶ ሺህ በላይ የሚሆነው ህዝብም የምግብ እርዳታ ተጠቃሚ መሆኑን በመግለጽ ጦርነቱ ተጨማሪ ችግር ያመጣል በሚል ስጋታቸውን አጋርተዋል። በጥሪው ላይ ተሳታፊ ከሆኑት ተቋማት ውስጥ የኢትዮጵያ የሰብአዊ መብት ድርጅት ዳይሬክተር አቶ መሱድ ገበየሁና የሴታዊት አስተባባሪ ዶክተር ስህን ተፈራን አግኝቼ አነጋግሬያቸው ነበረ። በተከታዩ አጭር ዘገባ እንደሚከተሉ ይሰማል። ከተጀመረ ሶስተኛ ሳምንቱ ሊዝ የአንድ ቀን እድሜ የቀረው በኢትዮጵያ የፌዴራላዊ መንግስትና በትግራይ ክልል ገዢ ፓርቲ ህወሀት መካከል እየተካሄደ ያለው ግጭት በማህበረሰብ ሰላምና ሁለንተናዊ ደህንነት ላይ የሚያስከትለውን ችግር በመገንዘብ ግጭቱ በቶሎ የሚቆምበትን መንገድ እንዲፈለግና እንዲሁም በግጭት ወቅት ሊጠበቁ የሚገቡ የምግብ፣ የመድኃኒት አቅርቦት፣ የመገናኛና የትራንስፖርት አማራጮች እንዲመቻቹ ኬር ኢትዮጵያ የአፍሪካ ሴት ምሁራን በኢትዮጵያ የቤተሰብ አገልግሎት ማህበር፣ ኒው ሚሊኒየም የተስፋና ልማት ድርጅት፣ የኢትዮጵያ የሴቶች ማህበራት ንቅናቄ፣ ፓክት ኢትዮጵያ ሮሂ ውዱ የአርብቶ አደር ሴቶች ልማትና ሴታዊት የተሰኙ ዘጠኝ ተቋማት በአንድነት ጠይቀዋል። ከተቋማቱ መካከል አንዱ የሆነው የኢትዮጵያ የሰብአዊ መብት ድርጅቶች ዳይሬክተር የሆኑት አቶ መሱድ ገበየው ጥሪውን ማድረግ ያስፈለገበት ምክንያት እንዲህ ያስረዳሉ። እኛ በቅርብ ያወጣነው መግለጫ በተለይ በሰሜን ኢትዮጵያ በህወሀትና በፌዴራል መንግስት መካከል የተፈጠረው ግጭት በመሳሪያ ታገዘ የሀይል እርምጃ መሆኑ ወይም ወደ ጦርነት ማምጣቱ መምራቱ በሰዓቱ በተከሰተ ጊዜ በተለይ መግለጫ ላይ አብዛኛዎቹ ከሴቶች መብት ላይ ትኩረት አድርጎ የሚሰሩ በሰብአዊ መብትም እንደዚሁ ሀገር በቀልም ዓለም አቀፍ ተቋማት የሚያሉበት ስብስብ ሆኖ ለሰብአዊ መብት ተጋላጭ ይሆናሉ የሚባሉ የማህበረሰብ ክፍሎች ላይ ደግሞ ጉዳቱ እጅግ በጣም የከፋ እንደሚሆን ስለሚገነት ይህም ብዙ ጊዜም በነበሩ በተለያዩ አካባቢ ባሉ ግጭቶች ልምዱን ስላለ እንደ አይነት ማ ይመለስም ጉዳትም የሚያደርሱ ውድ መሆናቸው መጠን በዚህ ሂደት ውስጥ ተሳትፎ ያላቸው እንግዲህ የፌዴራል መንግስት፣ እና የትግራይ ክልል መንግስት ጉዳዩን በመነጋገር መፍታት የሚችሉ ከሆነ በዛ መልክ እንዲፈቱ። ከዛ ውጪ ግን ወደ ሀይል እና ወደ መሳሰሉት እርምጃ የሚችል ጉዳዩ በዛ መልክ ማይፈታ ከሆነ ብዙ የሰብአዊ ካስ ይፈጥራል። ሴቶች እና ህጻናት ደግሞ በዚህ በልዝ ሁኔታ ከመፈናቀል ጋር ተገናኝተው እንግዲህ ይሄ ግጭት ወደ አስራ አምስት ቀን አለፈው ግጭቱ ከተነሳ በኋላ እንኳ እስከ ትላንት ወይም እስከ ትላንት ወደ ባለው መረጃ ከሰላሳ አምስት ሺህ በላይ ሰዎች ወደ ሱዳን ተሰደዋል እንዲሁም ወደ ጎረቤት ክልሎች ብዙ ሰዎች የሀገር ውስጥ ስደት አለ ያው ቁጥሩ የማይታወቅ ብዙ ሰው ደግሞ በዚህ በዚህኛው ዝግጅት ምክንያት ህይወቱን አካል ጉዳት እየደረሰበት ነው ያለው እና አጠቃላይ ይሄንን ጉዳይ በሚመለከት በጣም ጉዳት እንዲያደርስ ያ ከሆነ ደግሞ በጣም ጉዳቱን በመቀነስ በሚቻልበት መልኩ እንዲሆን የሚጠራ ነው። በተመሳሳይ የዚህ ጥሪ አካል ከሆኑት ተቋማት መካከል አንዱ የሆነው የሴታዊት የሴቶች ንቅናቄ መስራችና አስተባባሪ ዶክተር ስህን ተፈራም ተቋማቸው በኢትዮጵያ ሴቶች ማህበራት ንቅናቄ በኩል በቀረበለት ጥሪ መሰረት ተሳታፊ መሆኑን ገልጸው በትግራይ ክልል ያለው ግጭት በዋናነት ሴቶችና ሕጻናትን ተጎጂ እንደሚያደርግ በማስታወስ መሰረታዊ የሰብአዊ ድጋፍ ለማድረግ የሚያስችል ሁኔታ በግጭቱ ተዋናዮች በኩል እንዲመቻች ጥሪ አቅርበዋል። እንግዲህ በያወን በኔዋ ማስተባበር ነው የተጻፈው እና አጋር ድርጅቶች አብዛኞቻችን ሰብአዊ መብትና የሴቶችና ህጻናት መብት ላይ የሚሰሩ ድርጅቶች ናቸው። ይህ ኔትወርክ አባላትን ነው የጠየቀው አንብቡና ከተስማማችሁበት ፈርሙ ብለው ኮሜንቶች ልከን በኮሜንቶቻችን መሰረት አስተካክለው ነው የፈረም ነው። ዋናው ነገር ምንም አይነት ግጭ የእርስ በርስ ጦርነት ልንለው እንችላለን በዋናነት የሚጎዳው ሴቶች ነው። ሴቶች ብዙ ጊዜ በጦርነቱ ባይሳተፉም መጀመሪያ ተጎጂዎች ሴቶች እና ህጻናቶቻቸው ናቸው እና ይሄ እንደሚያሳስበን በመናገር ነው ዋናው ነገር ንጹሐን እንዳይጎዱ አሁን በዚህ በትንሽ ቀናት ራሱ ብዙ ዜጎቻቸው ወደ ሱዳን እየተሰደዱ እንደሆነ አይተናል። እና በተቻለ መጠን መደረግ ያለበት ነገር ከሁለቱም በኩል ንጹሐንን የመጠበቅ ነገር እና በተቻለ መጠን ሲቪሊያኑን በማይጎዱበት መንገድ ቀጠር ከዚህ የባሰ መቃረን ሳይመጣ ለህዝብ ከዚህ በላይ ሳይጎዳዳ የሁማኒታሪያን ኮሪዶር በተለይ ደግሞ ንጹሐን የትም ቦታ ቢሆን በየትኛውም ክልል ያሉ አሁን በስጠት ያሉ ሚኛ ዜጎች የሰብአዊ እቃቸው ማግኘት እንዲችሉ ነው ዋናው ነጥብ። የኢትዮጵያ የሰብአዊ መብት ድርጅት ዳይሬክተር አቶ መስድ ገበየው የትግራይ ክልል ከዚህ ቀደምም ከፍተኛ የሰብአዊ ድጋፍ የሚያስፈልገውና ከመቶ ሺህ በላይ የሚሆኑ ኤርትራዊ ስደተኞችን የሚያስተናግድ መሆኑን አስታውሰው ህዝቡን ታሳቢ በማድረግ በግጭት ውስጥ የሚሳተፉ አካላት ለሰብአዊ እርዳታ ሁኔታዎችን እንዲያመቻቹ ጠይቀዋል። በተለይ በሰብአዊ እርዳታ ጉዳይ ላይ ምሳሌ ይህንን ግጭት የትግራይ ክልልን የሚያስተዳድረው ህወሀት በርካታ ኤርትራውያን ያሉበት የስደተኞች ካምፖች አሉ። አሁን እስካሁን የፌደራል መንግስት ቁጥጥር ያላደረገባቸው የሚያልተቆጣጠራቸው ቦታዎች ላይ እና እነዚያ አካባቢ ያሉ የኤርትራውያን ስደተኞች እጣ ፈንታ እጅግ እጅግ በጣም ያሳስበናል። ከዛ ውጭ ደግሞ የፌደራል መንግስት እንግዲህ አሁን በእርግጥ የተቆጣጠራቸው አካባቢዎች ላይ የሲቪል ማህበረሰብ ድርጅቶችም ሆኑ ሌሎችም የሲመንታሪያን ስተራ የሚያረጉ ቀይ መስቀል ሌሎችም እንደነ ዩኤን ኦቻ ና ዩኤንኤችሲአር የመሳሰሉት ድጋፎቹን ለማድረግ አክሰሶችን እያመቻቹ እንደሆነ፣ በፌዴራልም በኩል ይህን የሰብአዊ እርዳታውን የሚያደርግ ድጋፍ ለማድረግ ልዑክ እንደተላከ መረጃ ሰምተናል። በተለይ በተለይ ኑሯቸው ዝቅተኛ የሆኑ የማህበረሰብ ክፍሎች አሁን ከሀይል መቆራረጡ ጋር በተገናኘ እንደዚሁም ደግሞ በርካታዎቹ በተለያዩ በሴትሜትን በሌሎችም ድጋፎች የሚኖሩ ብዙ ሰዎች አሉበት እንደመሆኑ መጠን ይሄ ኦፕሬሽን አሁን ባለው ሁኔታ ለረጅም ጊዜ የሚቀጥል ከሆነ እነዚህም የሰዎች ሲወድ አደጋ ላይ የሚጥመካ ከጦርነቱ የማይተናነስ ጉዳት የሚያስከትል እንደመሆኑ መጠን በዚህ በኩል የአካል ደህንነትን የመሳሰሉትን መሰረታዊ ሰብአዊ መብቶችን እንዲከበሩ ለማድረግ የፌደራል መንግስቱ በተለይ ኃላፊነት ወስዶ መስራት አለበት። ዘጠኙ መንግስታዊ ያልሆኑት ግብረሰናይ ተቋማት በጋራ ባወጡት መግለጫ፣ በተጨማሪም በዚህ ዙሪያ የሚዘግቡ መደበኛና ኢመደበኛ መገናኛ ብዙሀን ውጥረትን ከሚያባብሱና ግጭትን ከሚፈጥሩ ዘገባዎች እንዲሁም ከወገንተኝነት እንዲታቀቡና በኃላፊነት እንዲሰሩ ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ Say that the soul the soul of the soul I'm a አድማጮቻችን ከኛ ጋር ሰነበራችሁ ቆይታ እያመሰገንን የዛሬ ምሽት የጋቢና ቤ መርሃ ግብራችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ ቪያ መሐሪክ በትዊተርም ሃሽታግ ጋቢና ቤን በመጠቀም አድርሱን። ጋቢና ቤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን በመጠቀም አስተያየቶቻችሁን አድርሱን። ኤደን ገረመው በመስተንግዶ፣ ትዝታ በላቸው በአስተወቱ፣ ኤልያስ አስማረ በቅንብሩ እንዲሁም ስመኝ የቆየ በዜናዎቹ ከመላው የአሜሪካ ድምፅ ዘጋቢዎችና ዎች ጋር በመሆን አብረናችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ደህና እደሩ።